ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ። ¶¶ ሰላም ጤና ያስጥልን። እንደምናምሽታችኋል የተከበራችሁ አድማጮች። ቅዳሜ ሐምሌ 6 2011 ዓ ም የማስተናግዳችሁ ቆንጂት ታየነኝ፣ ፕሮግራማችንን ንጉሱ ታምሬ ይመራል። ፕሮግራሞቻችንን ቀደም ሲል ከጠቀስኳቸው የስርጭታችን መስመሮች በተጨማሪ አህዱ ሬዲዮ 94.3 ኤፍኤም ላይ ለማግኘት እንደምትችሉ ከወዲሁ ላስታውሳችሁ። ለምሽቱ ያሉንን ቅንብሮች ላስተዋውቅ ይህ የፖለቲካ ሁኔታ ነው። እንግዲህ የፖለቲካ ፋክቶችን ላይ ማውራት ያው የፍርድ ቤት ጉዳይ ነው የሚሆነው። አንድ ፓርቲ ግን እንደዚህ እንደዚህ ችግር አለ ይህንን ነገር ካላስተካከል አብሬ መስራት አይችልም ማለቱ ምንም የሚያስወቅሰው የለም ማለት አልነበረበትም ማለት ነበረበት ሊያከራክር የሚችል ሁኔታ ሊሆን ይችላል። ባና ስቴታሰብ ሁለቶችም ይሄ ህግን ትክክለኛ ወንጀለኞችን ለመለየት የሚካሄደውን የፍትህ ስርአት አሰራር ውስጥ ጣልቃ እየገቡ የፖለቲካል ስቴትመንት ከመስጠት ሊቆጠቡ ለሀገራችን ይጠቅማል ብዬ አስባለሁ። እነዚህ አይነት ነገሮች የተፈጠረው አይነት ግድያ የሀገራችን ፖለቲካ ሃያ ሰላሳ ዓመት ወደኋላ የሚመልስ ነው። የቀደሙት አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህር እሳቸውን ተከትሎ የተሰሙት ደግሞ አቶ ባንታየው ሽፈራው ይባላሉ። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ዜናውን ተከትሎ በሚቀርበው የሰጥ አገባ ክርክር ይመለሳሉ፣ ጠብቋቸው። ኢትዮጵያውያንን በጋራ እንዲያስተሳስር የታለመ ታላቁ የአፍሪካ ሩጫ በዲሲ ሌላው ዝግጅታችን ይሆናል። ልጅ ሆነን የምንማረው ነበረ፣ ስፖርት ለወዳጅነት፣ ስፖርት ለወንድማማችነት፣ ስፖርት ለፍቅር፣ ስፖርት ለጤንነት እየተባባለን እና በዚህ ዙሪያ ደግሞ ኔልሰን ማንዴላ የቀድሞው የደቡብ አፍሪካ ፕሬዚደንት ብዙ ጊዜ በእኛም ትምህርት ይሁን በዚህ አሜሪካ ውስጥ ባሉ ዩኒቨርሲቲዎች የእሳቸው አባባለን እንጠቀምበታለን። ስፖርት ያለው ፋይዳ ዘርፈ ብዙ ነው። የውድድሩ ዋና አዘጋጅ ዶክተር ጋሻው አብዛ ይባላሉ። አብረውን ያመሻሉ ሌላም ቅንብር ይኖረናል። ህወሀትና ኢዴፓ እስከ መካረር የሚያደርስ እሰጥ አገባ ውስጥ ሲገቡ ሌሎቹ የግንባሩ ድርጅቶችና አጋር አካላት በዝምታ ማለፍ አልነበረባቸውም ያሉ ምሁራንን ድምፅ የያዘ ውይይት ይኖረናል። ጠብቁ። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። መልካም ምሽት። የዓለም ዜና ይቅደም። እንደምን አምሽታችኋል አድማጮች ዜናውን የማሰማው አዲሱ አበበ ነኝ የመንግሥትና የፓርቲ አካሄድ ከሚፈቅደው ውጪ ከሥልጣን እንድነሳ እየተደረግኩ ነው ሲሉ የድሬዳዋ አስተዳደር ምክትል ከንቲባ አቶ መሃዲ ጊሬ ቅሬታ አቀረቡ የድርጊቱ አቀነባባሪዎች በጎሳ የተዋደኑ አመራሮች ናቸው ሲሉ ይከሳሉ እርምጃውን የሶማሌ ዲሞክራሲያዊ ፓርቲ ድሬዳዋ ቅርንጫፍ ምክትል ዋና ጸሐፊ ሕጋዊ መስመር ያልተከተለ ነው ሲሉት የአስተዳደሩ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ በበኩላቸው ኢህአዴግና ሶዴፓ ከንቲባ በተገኙበት ግምገማ አካሄደው ውሳኔ እንዲያስተላልፉ እንጂ ይነሱ አላልንም። አሁንም ከንቲባችን ናቸው ብለዋል። አዲስ ቸኮል ተጨማሪ አለው። ከሶስት ወራት በፊት በድሬዳዋ አስተዳደር ምክር ቤት ድሬዳዋን በከንቲባነት ሊያገለግሉ ቃል ገብተው ስራ የጀመሩት አቶ ማዕዲ ጊሬ ለስራ ጉዳይ ፈረንሳይ በሄዱበት ከከንቲባነታቸው ለማንሳት ሙከራ መደረጉን ተናግረዋል ከሀገር ውጪ ለአንድ ሳምንት ያክል ቆይቼ ነበር። መመለሻ አካባቢ የሆነ ዱቢዳ ዜና ደረሰኝ። እሱን ለማረጋገጥ የሱዲባ ቅርንጫፍ ጽህፈት ቤት አመራር ጋር ለማጣራት ሞከር። እኔን ለማፈናቀል የተሰራ ሴራ፣ በተለይ ደግሞ የድርጅታችን አመራሮች ከሌሎች አካላት እጅ ያገኙ፣ ከጎናችሁ ነን እየተባለ የድርጅቱን ውስጠ ደንብ ባልተከተለ መልኩ እኔን ለማፈናቀል ሞክረዋል። የድርጊቱ አቀነባባሪዎች ከዚህ በፊት ተገምግመው ከኃላፊነት ተነስተው የነበሩና በጎሳ ግፊት ወደ ስልጣን የተመለሱ አካላት ናቸው ያሉት አቶ ማህዲ የአስተዳደሩ ካቢኔና በጅጅጋ የሚገኙ ሌሎች ውስን አመራሮችም ሀሳባቸውን ደግፈዋቸዋል ብለዋል። የአስተዳደሩን ሰላም ለማስጠበቅ ከዚህ በፊት በነበሩ አመራሮች ተሰራጅተው የነበሩ የጦር መሳሪያ እንዲሰበሰብ መወሰኔ ከንፈር እንዲነከስብኝ አድርጓል ብለዋል አቶ ማህዲ። ሆኖም በአሁኑ ሰዓት በቃልም ሆነ በጽሁፍ ከከንቲባነት ተነስታል ያላቸው ሕጋዊ አካል እንደሌለ ተናግረው የሀገር ሽማግሌዎችን የጸጥታ አካላትንና የኢህአዴግ ጽሕፈት ቤት የድሬዳዋ አስተባባሪ ማናገራቸውንና ሕዝቡ ተረጋግቶ ስራውን እንዲሰራና ድርጊቱ የከሸፋ ሴራ መሆኑን እንዲገነዘብ ጥሪ አቅርበዋል። ድሬዳዋን የሚያስተዳድሩት ኢህአዴግና ሶዴፓ የፊታችን ማክሰኞ በአስተዳደሩ የስራ ፈጻጽም ላይ በተናጥልና በጋራ ግምገማ አካሄደው አቅጣጫ እንደሚያስቀምጡም አቶ ማዲ ተናግረዋል። ነገር ግን በዚህ መካከል ምክንያቱም ባላወቁት ሁኔታ ወደ ጅጅጋ እንዲሄዱ እሳቸውን በሚቃወሙ የሶዴፓ አመራሮች ጥሪ እንደተደረገላቸው ተናግረዋል። የድሬዳዋ አስተዳደር የኮሚኒኬሽን ጉዳዮች ቢሮ ኃላፊና የካቢኔ አባል አቶ ስቃይ ያስታፈሰ ግን ከንቲባው ከኃላፊነታቸው እንዲነሱ አልወሰንም ይላሉ። ከንቲባው በተገኙበት ግምገማ ተካሂደው ኢህአዴግና ሶዴፓ ውሳኔ እንዲወስኑ ነው አቅጣጫ ያስቀምጣል ተቀምጥ ነው ብለዋል። በጉዳዩ ዙሪያ ሰኞ ዝርዝር ያለ ሪፖርት የሚናቀርብ ይሆናል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል አዲስን፣ ለዘገባው አመሰግናለሁ። በሕገ ወጥ የሰዎች መናገድ ተጠርጥሮ የነበረው ኤርትራዊ መድኃን የተስፋ ማርያም በርህ የተጠረጠረው በስህተት መሆኑን አንድ የኢጣሊያ ፍርድ ቤት አስታወቀ። ይሁንና ግን ከአገር እንዲወጣ መደረጉ የማይቀር ነው ተባለ። እንደ አውሮፓ አቆጣጠር ከ2016 ጀምሮ ኢጣሊያ ውስጥ በእስር የነበረው መድኃኔ ላይ አቃቢያን ህግ ላለፉት ሶስት ዓመታት ግለሰቡ በሚመራው ህገ ወጥ የሰዎች መናገድ የሜዲትሬንያንን ባህር ለመሻገር ለሚፈልጉና ሕይወታቸውን ላጡ ብዙ መቶ ስደተኞች ሞት ተጠያቂ ነው ብለው ሲሞግቱ እንደነበርም ታውቋል። እናም በአስራ አራት ዓመት እስራት እንዲቀጣ ነበር ሙግታቸው። ይሁንና መድኃኔ እንደታሰረ ሰሞን ቤተሰቡና ጠበቆቹ የተጠርጣሪው የመድኃኔ የመጀመሪያ ስም ተመሳሳይ የመጀመሪያ ስም ከነበረው ከለየለት ህገወጥ የሰዎች መናገር ሥራ የተሰማራ በቅጽል ስሙም ጄኔራሉ ከሚባለው ከመድኃኔ ይህ ደጎ መርድ ጋር ተምታቶ ነው የታሰሩ በማለት ሲከራከሩ ቆይተዋል። እናም በስህተት ተጠርጥሮ የታሰረው መድኃኔ ተስፋ ማርያም በረሀ ነጻ ሲሆን፣ ጀኔራሉ በመባል የሚታወቀው ህገወጡ የሰዎች ተናጋጅ መድኃኔ ይህ ደጎ መርድ በቁጥጥር ስር ውሏል። በደቡባዊቷ የሶማሊያ የወደብ ከተማ ኪሲማዮ ውስጥ በሚገኝ ሆቴል ላይ ትናንት አርብ በደረሰ ጥቃት የሞቱት ሰዎች ቁጥር ወደ 33 ከፍ ማለቱ ተገለጠ። ማዴቦቤ በመባልም የሚታወቁት ጁባላንድ አስተዳደር ፕሬዚዳንት አህመድ መሐመድ ኢስላን እንደገለጡት ሌሎች 56 ሰዎች ላይም የመቁሰል አደጋ ደርሷል። ጀግኖች የሴኪዩሪቲ ኃይሎቻችን ጥቃቱን ካደረሱት ከእነዚያ ሰይጣኖች ጋር ለረጅም ሰዓታት ካካሄዱት ትግል በኋላ በሆቴሉ መኝታ ክፍሎች ውስጥ ታግተው የነበሩ ንጹሓንን ሕይወት ሊታደጉ ችለዋል ሲሉ ፕሬዚዳንት ማዴቦ በሰጡት መግለጫ ተናግረዋል። ማዶቤ አክለውም ከሟቾቹ መካከል ሁለት ጋዜጠኞች፣ ለመጪው ፕሬዝዳንታዊ ምርጫ እጩ የነበሩ አንድ ተወዳዳሪ እና አንድ የተባበሩት መንግስታት መስሪያ ቤት አባል ይገኙባቸዋል ብለዋል። በአጠቃላይ የኬንያ፣ የአሜሪካ፣ የእንግሊዝ፣ የታንዛኒያ እና የካናዳ ዜጎችም ከሟቾች ውስጥ መሆናቸውን ነው ማዴቦ የገለጡት። ሩሲያ ለሁለት ተከታታይ ቀናት ኤስ 400 ሚሳይሏን ወደ ቱርክ መላኳን ቀጥላለች። ይህ የተራቀቀ ሩሲያ ስር የቴክኖሎጂ ውጤት የኔቶ ቀንደኛ አባል ለሆነችው ቱርክ መላኩ የዩናይትድ ስቴትስንና የቱርክን ግንኙነት ሊጎዳ እንደሚችል ተገምቷል። በዚያ አድራጎት ግን ዩናይትድ ስቴትስ ካለመደሰቷን በላይ በመካከለኛይቱ ምስራቅ አገር ላይ ማዕቀብ እንደምትጥል ዝታለች። ትናንት አርብ አንድ የሩሲያ የመንገደኞች አውሮፕላን የመጀመሪያውን ባለ ሁለት ነጥብ ሁለት ቢሊዮን ዶላሩን ሚሳይል ወደዚያው አጓጉዟል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። የዓለም ዜናዎችን አደመጥን። የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የቅዳሜ ምሽት ፕሮግራም ነው። የማስተናግዳችሁ ቆንጅት ታየ ነኝ። በወቅታዊ የኢትዮጵያ ጉዳዮች ላይ ያተኮሩ ውይይቶች የሚበዛውን የፕሮግራማችንን ጊዜ ይይዛሉ። አብራችሁን ቆዩ። አሁን ክርክር በሁለት የፖለቲካ ድርጅቶች ፍጥጫ ዙሪያ በትናንትናው ምሽት ዝግጅታችን የተጀመረ የሰጣ ገባ ክርክር ይሆናል። የሁለቱን የኢህአዴግ አባል ፓርቲዎች ህወሀትንና አዴፓን ጋዜጣዊ መግለጫዎችና የገቡበትን የፖለቲካ ፍጥጫ መነሻ ያደረጉ የሁለት ወገን እይታዎችን ያንጸባርቃል ተከራካሪዎቹ አቶ የማነ ካሳ በመቀሌ ዩኒቨርስቲ የህግ መምህርና አቶ ባንታየው ሽፈራው በባህር ዳር ዩኒቨርስቲ የፖለቲካ ሳይንስ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንቱ ክርክራቸው እልባት ካደረገበት ይንደረደራል። አቶ ባንታየው በተለይ የቅርቡን ድንገት በቅርቡ የተፈጸመውን የእነኝህን የባለስልጣናት ግድያ ተንተርሶ በተራ ቁጥር ሁለት ላይ በህወሓት ማዕከላዊ ኮሚቴ የተሰጠው መግለጫ ሦስተኛ ወገን አለበት በሚል ማሳበብ ሌሎች ረጃጅም እጆች አሉበት ወዘተ በሚል ህዝቡን ማወናበድ መቆም አለበት ይላል። ከዚህ ውጪ የውስጥ ችግሮችን ለመሸፈን ጥፋቱን በሶስተኛ ወገን እየተሳበበ ነው ይላል። አዴፓ በሌሎች ወገኖች ላይ አሳቧለንኝ ግድያዎች እየከሰሰ ነው የሚል አንድምታ ያለው ጽሑፍ ነው።

የፍትህ ስርዓት አሰራር ውስጥ ጣልቃ እየገቡ የፖለቲካል ስቴትመንት ከመስጠት ሊቆጠቡ ለሀገራችን ይጠቅማል ብዬ አስባለሁ። እነዚ አይነት ነገሮች የተፈጠረው አይነት ግድያ የሀገራችን ፖለቲካ ሀያ ሰላሳ ዓመት ወደኋላ የሚመልስ ነው። እንደገና የመጠፋፋት ፖለቲካ ባህልን የሚያመጣ ነው። ስለዚህ ይህን የተመለከተ ጉዳይ ተገቢ በሆነ መንገድ በፍትህ ስርዓቱ ተጣርቶ ወንጀለኛው እንዴት እንደተቀነባበረ ባልወጣበት ሁኔታ ከሁለቱም ወገን የሚሰጥ እንደዚ አይነት አሉ ባልታ ጠቃሚ ነው ብዬ አላስብም። በዚህኛውም ጎራ በዛኛውም ጎራ ማለት ነው። መልካም። አቶ የማነ የእርስዎ እድል ነው። ቅድሚያ በአቶ ባንታየሁ የቀረቡትን ጭብቶች ተከታትለዋል። በአጠቃላይም እርስዎ እስከሚረዱት ህወሓት ያቀረበው ቀደም ብሎ እንደተነሳው አዴፓን ተጠያቂ ያደረገበት መግለጫ በእርስዎ አይን እንዴት ይመዘናል? አዎ እንግዲህ ኳሊቲዋ ያርገን በደንብ ተጠንቅቀን ነውንትነት ተ ያለብን የሚመስለኝ እንግዲህ፣ በቅርብ ጊዜ ያጋጠመው ፈተና እግዲህ ያው ሁኔታ በአማራ ክልል ከፍተኛ ባለስልጣናት እንዲሁም በመከላከያ ከፍተኛ መኮንኖች ላይ የደረሰውን መሰረት በማድረግ እንደ ምክንያት ነው የሚለው ይህንንም እንደ ምክንያት በማድረግ ነው መግለጫም ሲበቃ እንግዲህ ካውዝ ነው ብቸኛ ምክንያት ድርግን ይወሰድ አይገባም እና በተለይ ስለዚህ ተጠያቂ ያደረገው አማራ ክልል ላይ በአመራሮቹ የደረሰውን ግድያን በተመለከተ ነው። በግልጽ ሊቃም ራሱን አጣርተን ትንዲል ና ቀታ ሚጠይቅም እስካሁን ለነበሩት ችግሮችን ቀጣ ሚጠይቅ ያስቀመጠው መለየትም ሞክሯል። በደንብ አይተነው ከሆነ ግድ በአዲስ አበባን በባህር ዳር ግድያዎች በተመሳሳይ ቀንና ሰዓት የተፈጸሙት ስለዚህ ሁኔታዎች በተለይ በአማራ ክልል ርዕሰ መስተዳድር የቤት ባለስልጣናትን ላይ የተፈጸመውን ነው ልዩት የሚያስቀምጠው ይህም እንዲያጣራ ነው ጭምር የሚለው ይቅርታ የሚጠይቀው ደግሞ አጠቃላይ ሲስተሙ ላይ ለተፈጠረው ችግር አቤቱታ ከፍተኛ ለችግሩ ተዋናዊ ነው የሚለውን ነው የሚያሳየው፣ እና ህዝ መቃጥለን ብናየው የሚል ነው። አቶ ባንታየው የኢህአዴግ ስሪቱን መሰረት አድርገው ያነሱት ነገር አለ። መሰረት የህዋ ተበላይነት መሰረት ያደረገ የኢህአዴግ ስሪት ነው የነበረው የሚለው እንግዲህ ሲመሰረት ግልጽ ነው ህወሀት የተጠናከረ ነበር። ስለዚህ አንድ ላይ አንድ አጀንዳ ይዘው ሲመሰረቱ እንግዲህ ቀደም ብሎ የነበረው ሀይል የበላይነት ምኖሩ የማገዝን ሁኔታን ክሽ ስለሚመጣል ያምን ተከትሎም እስከኋላ ከተወሰኑ ኢምፓክት ሊኖረው ይችል ይሆናል። ቅድም እንዲ ያለሁኝ አራቱም የኢህአደግ ድርጅቶች አንድ ግምገማ አብይ አህመድ ከምንመርጣቸው አንድ ወር ናም በፊት በቴሌቪዥን መጥተው የህወሀት የበላይነት የትግራይ የበላይነት የሚል አጀንዳ ሆኖ መግለጫ ሰጥተዋል። እንግዲህ ሁለት ነገር ነው። አንድ ህወሀቶች ሂደዋል ተመተዋል። ከስልጣን ስለተመቱ ትላለህ፣ አሁን ደግሞ እነሱ አሉበት ትላለህ። የለም የደከመ ነው እያልክ ተመልሰ ደግሞ እሱ እጅ አለበት እያልክ ስለዚህ የበላይነት የሚለው አሁንም ተመልሰ እስካሁን ድረስ ማንሳቱ ተገቢ አይመስለኝም። የአዴፓ መግለጫ ነው፣ ወደዛ ስለሚመጣ አልገባም እንጂ ከዚህ ጋር የሚቃረን ነገር የተቀመጠ ነው ያለ። እዛ ስንበስ እንዴት እንደሚቃረን ለማንሳት እሞክራለሁ ያስተላልፍ ለውጥ ለማድረግ የሚለው አሁን በሀገራችን ያጋጠመን ትልቅ አደጋ ተማዞር ሹም የሚያክል በደህንነትና በሀገር ሉዓላዊነት ጥበቃ ላይ ትልቅ አስተዋጽኦ ያላቸው ሰዎች ራሳቸውን መጠበቅ የማይችልበት ሁኔታ እየደረስንበት ሁኔታ ሰው በቢሮው የሚገደልበት ስራው ላይ ያለ የሚገደልበት ቤቱ ላይ ያለ የሚገደልበት ታላቅ ባለስልጣን ማለት ነው። ይሄ አሳንሰን የሀይል አሰላለፍ ለማድረግ ነው። እንግዲህ ይህ ከመናቅ የተነሳ ይመስለኛል። ይህ ችግሩ አሳንሰ ከማየት ይመስለኛል። እንግዲህ ሀይል አሰላለፍ፣ ይሄ የፖለቲካ ሁኔታ ነው። እንግዲህ ፖለቲካ፣ እኛ ደግሞ ፋክቶችን ላይ ማውራት የፍርድ ቤት ጉዳይ ነው የሚሆነው። አንድ ፓርቲ ግን እንደዚህ እንደዚህ ችግር አለ፣ ይህንን ነገር ካላስተካከል ከአብሬ መስራት አይችልም ማለቱ ምንም የሚያስወቅሰው የለም። ማለት አልነበረበትም ማለት ነበረበት ሊያከራክር የሚችል ሁኔታ ሊሆን ይችላል። ማለት ግን የሀይል አሰላለፍ የሀይል ምናምን አዴፓን በማግለል ብሎ ያነስታል አንተ ሳንታየ ማለት ተመልሶ መሀል ፌዴራል ኢህአዴግ ውስጥ ሀይል አሰላለፍ ለማድረግ መጀመሪያ ከህወሓትን ያገለለው እኮ አዴፓን ነው። አቶ ዮሀንስ ባያሉ ምንድነው ያሉት? የከሰረ ፖለቲካ እኮ ነው ያሉት። ስለ ጸጥታ ውስጥ ስለያጋጠመው ነገር ሲነገር እኮ ኦሮማራ የሚባለውን መረሃል ባስንነት ኦፊሻሊ በሆነ መልኩ

ትንተና ጊዜ ንጠቅም አይመስለኝም። በተለይም በአካደሚክ ኢንስቲቱሽን እንዳለ ሰው ተቀለበት ምንድን ነው ይህ ሀገር ላይ ለውጥ እንዲመጣ ሀያ ሰባት አመት ውስጥ በሚሊዮኖች የሚቆጠሩ ህዝቦች ሰቆቃ ደርሶባቸዋል። በቢሊዮኖች የሚቆጠሩ የሀገሪቷ ህዝብ ባልታይቶ የማይታወቅ መንገድ ተዘርፏል። ሰፋ ሰፋ ያለ ሰብአዊ መድመኳታዊ መርት ውስጥ ትስቀጣ ተካሂዷል። ሀገሪቷ ታይቶ የማይታወቅ ሀገረ መንግስቱ በኢትዮጵያ ታሪክ በዚህ መንገድ ተዳክሞ አያውቅም። ይህ ተከስቷል። ኢትዮጵያ ይሄ የተከሰተው እንግዲህ በህወሓት የበላይነት የሚዘወረው ኢህአዴግ ሲመራው የነበረው መንግስት ነው። ከዚህ ሰቆቃ ከዚህ ሁሉ በደሎች ውስጥ በግንባር ቀደም እንደ እንደተጠቀማሽ የነበረው የአማራ ህዝብ። ስለዚህ ኢህአዴግ ውስጥ ባላንስ መጣ ስንል ይህንን የአማራ ህዝብ ስለታገለ፣ የኦሮሞ ስለታገለ፣ ሌላውን ኢትዮጵያ ስለታገለ፣ ኢህአዴግ ውስጥ አለው አማራን ህዝብ ወክሎ እየተንቀሳቀሰ ያለው የአማራ ከዲሞክራሲያዊ ፓርቲ የህዝቡን ደንብ ይህ ሰቆቃ እንዲያበቃ ስለሆነ የታገለው ይህን ሪፍሌክት ማድረግ አለበት። ለእኔ የአማራ ዲሞክራቲክ ፓርቲ መግለጫ አንደኛ አዴፓ በማዕከላዊ መንግስት ላይ የሀገር አንድነት የመጠበቅ ኃላፊነትን እና በክልሉ የክልሉ ህዝብና ክብርና ጥቅም ደግሞ በማስጠበቅ ኃላፊነት መካከል ያለውን ውዝግብ ወደ ህዝቡ መወገን ማስታረቅ የሚያሳይ ነው። እንዚ እንደዚህ ብሎ ኤቨንቶች ግለሰቦች የተናገሩትን የአንዳንድ ነገሮች ተፈጠሮች መሰረት አድርገን የሚሰጠው ክስተትን መሰረት ያደረገ ትንተና ብዙ ይጠቅማል ብዬ አላስብም። አጠቃላይ ያለው ነገር የኢህአዴግ ቀደም ጠቀስኩት፣ የኢህአዴግ ስሪት ነው። ኢህአዴግ የተፈጠረው አንድ አጫጫቸው ትክክል እናድርገው ማለት ህዝብ ነው ፓርቲ ነው እያወራን ያለ ነው። ስለ ህዝቡ አጠቃላይ ኢትዮጵያ ህዝብ እስካሁን የተረሱ ችግሮች ከሆኑ መለኪያው ለየብቻ ነው። ስለዚህ ስለ ፓርቲዎች ግንኙነት ነው እያወራ ነው ያለ ነው። ምናልባት አጠቃላይ አቶ ማን አጠቃላይ ክፍተቱን የተፈጠሩ በየጊዜው የሚፈጠሩ ባለፈው ነበር የደረሰውን አደጋ ወይም ወደፊት የሚደረሰውን ክስተቶችን ብቻ መሰረት አድርገን የሚሰጠው የፖለቲካ ስንተና ጠቃሚ አይደለም። አጠቃላይ ይህ መዋቅራዊ የሆነ ችግር ነው። ኢህአዲግ መዋቅራዊ የሆነ ችግር ነው። የሀገሪቷ መዋቅራዊ የሆነ ችግር ነው። ሀገሪቷ ትልቅ የሆነ ቁሳቁስ ውስጥ የገባቸው ከሶስት ሚሊዮን በላይ ገመት የሀገር ውስጥ ተፈናቃይ ያፈራቸው ብዙ ግድያዎች፣ ይሄ የፖለቲካ ባህላችን እዚህ የደረሰው መዋቅራዊ የሆነ ሀገሪቷ ውስጥ ኤክስፐርመንት ሲደረግ የነበረ መዋቅራዊ ችግር ስለነበረ ነው። ህዋትን ገብቶ የማዕከላዊ ሚኒስትር የማይገባውን ሚና ያስፈጣው ይህ መዋቅራዊ ችግር በህዝቡ ትግል ስለተደረገበት ነው። ስለዚህ ይህ የምናየው በህዋት የሚመራው አካል የድሮውን ሄጅሞኒክ የሆነውን ሚና በኢትዮጵያ ፖለቲካል ኢኮኖሚ የማይገባውን ሚና ለመውሰድ አሁን እንደገና አስተላለፍን ቀይሮ መስጫጫት። ሌላው ደግሞ የኢትዮጵያ ህዝብ ይህ ለውጥ እንዲመጣ በግንባር ቀደም የታገሉት የኢትዮጵያ ህዝቦች ይህ ለውጥ እንዲቀጥል ያለውን ወገንተኝነት ያሳየበት ነው ነው መስለዋል። መልካም። ወደ ሁለተኛው መግለጫ ይዘቶች እንሻገር ከዝርዝሩ ዋና ዋና ጭብጦች አነሳለሁ የአዴፓ ስራ አስፈጻሚ ኮሚቴ የሰጠው መግለጫ የድርጅታችን አዴፓ ስራ አስፈጻሚ ኮሚቴ ሰኔ አስራ አምስት ቀን ሁለት ሺ አስራ አንድ ዓመተ ምህረት ሲል ይንደረድራል በክልሉ መንግስት ላይ ተሞክሮ ሙሉ በሙሉ በከሸፈው መፈንቅለ መንግስትና በከፍተኛ አመራሮቻችን ላይ በተፈጸመው የግፍ ግድያ ምክንያት የማዕከላዊ ኮሚቴያችን ቀኑን ይጠቅሳል ሰኔ 21 ቀን 2011 ዓ ም ባደረገው አስቸኳይ ስብሰባ አቅጣጫዎች ላይ ተመስርቶ ወቅታዊና ቀጣይ የትግል አቅጣጫዎች ገምግሞ ሐምሌ አራት ቀን እየመከረ ባለበት ይላል። እዚህ ላይ ነው ጠንከር ያለውን ምላሽ የምንመለከተው በአዴፓ መግለጫ። በሰው ቁስል እንጨት ቢሰዱበት የሚል ቃል ይጠቀማሉ። በዚህ ነባራዊና ህሊናዊ ሁኔታ ውስጥ ሆነን ይላል፣ ከጥልቅ ሐዘናችን ሳንላቀቅ እንዲህ ያለ መግለጫ ለምን ወጣ ሲል ነው የሚተቸው። ከዚያ ግን ጠንከር ያሉ ሐሳቦችን አዴፓን በበኩሉ ህወሓትን አስመልክቶ ይሰነዝራል። አቶ የማነ ቀደም ብሎ በህወሓት መግለጫ እንዳደረጉት አጠቃላይ ጭብጡ ላይ ያለውን አስተያየት ባጭሩ እንስማ። ህወሀት ማዕከላዊ ኮሚቴ የሰጠውን መግለጫ ተከትሎ በዋናነት አዴፓም አድረስ የሚያደርግበት ሁኔታ ስለሆነ ያለ እዛ መግለጫ ላይ አዴፓም መልስ እንደሚሰጥ እየተጠበቀ ነው። መስጠቱም መብት ነው ተገቢ ነው ብዬ ነው የማስበው። መልስ እንዲሰጥም ስለሆነ መግለጫው እየተሰጠ ያለ መጀመሪያ ሊሆን ማለት ነው። ነገር ግን አጠቃላይ ያለውን ችግር ቀድም መጀመሪያ እንዳለ ሆኖ፣ መግለጫው ግን የስራ አስፈጻሚው ብቻ ነው የሰጠው። ማዕከላዊ ኮሚቴ ስላልሆነ የታየ በደንብ የተገመገመ አይመስለኝም። በጣም ሰፊ ነው።

ስብ ቀይረ አብሮ ወይ ፓርቲ የሚሰራ ነበረ ከአስራ ዘጠኝ ሰሳ ስምንት ዓመት ድረስ ጀምሮ የአማራ ጠላት ያደረገ ምን ሲያደርግ ከአስራ ዘጠኝ ሰማንያ አንድ ጀምሮ ራሱን እየወቀስ ነው ያለው። የተጠና አይደለም የሚለውም ለዚህ ነው ራሱን የሚመታ ነው በስሜት እንትን የተባለ የአማራ ሕዝብ ላይ ማላከቅ ማለት መግለጫ አሁን አማራ ሕዝብን ክብር የማይመጥም የሚል ነገር አለ እዚህ ላይ መግለጫው ላይ ከዚህ በፊት በተለይ መልኩ የአማራ ሕዝብ ለማላከቅ እንደሚሞክሩ ይሄ ግብ እንዳልሆነ የአማራ ሕዝብ ሊገነዘብ መግለጫ ውስጥ አለና ሌላ በጣም የሚገርመው የሶስት ሺህ

እውነተኛ ፌራስለ ፌዴራል ስ በፓርቲ ወክያ አይደለም። ህወሀት የራሷ ብዙ ችግሮች አለ በጣም እስካሁን የመጡ ችግሮችን ተዋናይ አገር የሚያስተዳድርበት እንትማት ኢህአዴግ እኩል ሊወቀስ ሊወገዝ የሚገባው ነው። ነገር ግን ይህ አይፈለግም ተብሎ መግለጫዎቹ በጣም የሚገርመው ኢህአዴግ ህወሀት መግለጫ ላይ ሁለት ጊዜ ሦስት ጊዜ ነው አዴፓ የሚለው ምክንያቱ አንድ ፓራግራፍ ነው ሀያ ዘጠኝ ጊዜ ሲህነግ ሲህነግ ሲህነግ እያል ጋስ በቃ የእንግዲህ ጨዋታ ነው የፌስቡክ ጨዋታ። ልክ ፌስቡክ እንትን ያሉትን አምጥተህ

የብሽሽቅ መስ ነው ምን ያክል አደጋዎች እንደበቀ ግንኙነታቸው ነው የሚያሳየው። ስለዚህ ደግሞ ህወሓት በዚህ ሰዓት እንደዚህ ማብሬ መቀጠላቸውን ማለት ክ ለማለት ነው። መልካም ሰዓት እንሻማ አቶ ባንታየው በአቶ የማነ በቀረቡት ሀሳቦችም ይሄንን የአዴፓ ስራ አስፈጻሚ ኮሚቴም እንደሚገመገም እኔ እንግዲህ የአዴፓን የስራ አስፈጻሚ መግለጫ የማየው ከህወሓት ማዕከላዊ ኮሚቴ ስለጣል አያይዤ ነው። በእኔ አካባ የህወሓት ማዕከላዊ ኮሚቴ መግለጫ ነው። ምክንያቱም ለአዴፓ ስራ አስፈጻሚ መግለጫ የህወሓት መግለጫ ለእኔ ተንኳሽ አንደኛ አብሮት የሚሰራውን ምንም እንኳን የራሳቸው የሆነ ችግር ቢኖርባቸውም የኢህአዴግ አባል ድርጅቶች በዚህ ደረጃ ወርደው እርስ በርሳቸው በይፋ ወጥተው እንደዚህ ሲወነጃጀሉ አይተናናቅም። ምክንያቱም ይህ ደግሞ አደጋ አለው። ኦፍኮርስ በኢህአዴግ ውስጥ የሚታየው ይህን የመሰለ ይፋዊ እርስ በርስ ወነጃ ሀገሪቱ ህዝቦች ላይ የሚያደርሰው ተጽዕኖ ከባድ ነው። ይህን የጀመረው እንግዲህ ህወሓት ነው። ከዛ በጣም እኔንም ባስገረመኝ ሁኔታ የሀገሪቱን የመከላከያ አመራሮችን የሀይል አሰላለፍ አንዱ አካል አድርጎ በመሳል ነው መግለጫውን ያወጣው። ስለዚህ የዚህ ምላሽ ነው የአዴፓ ስራ አስፈጻሚ መግለጫ። የአዴፓ ስራ አስፈጻሚ መግለጫ ውስጥ የተካተቱት አንደኛ ፍትሕን እኩልነትንና ነጻነትን መሰረት ያደረጉ ይህ ግን ባለፉት አመታት በተለይ ህዋት በሚዘውረው ኢህአዴግ ውስጥ ኢትዮጵያ መንግድ ተነፍገው የነበሩ ናቸው ፋክትን ነው። ሪቪል ያደረጉት አቶ የማነ ቅድም ሲጠቅስ እንደነበረው የአማራ ዴሞክራቲክ ፓርቲ የድሮው ብአዴን ከህዋት ጋር ሆኖ የአንተ ቆጣ ሲያደርስ የነበረ ድርጊት ነው የእሱ ተከታይ በመሆን ይህ ምንም ያጠያይቅ አይደለም። ነገር ግን ከለውጡ በኋላ አዴፓ ቅድም ኢህአዴግ ላይ ባላንስ አጦር ያልኩት የአማራ ዴሞክራቲክ ፓርቲ ለውጡ ያመጣው በዚህ ደረጃ ያደረሰው ፖለቲካል ፓርቲ ነው። ስለዚህ የአማራ ህዝብ ሆኖ አጠቃላይ የኢትዮጵያን ህዝብ ተጨባጭ ሁኔታ ሪፍሌክት ማድረግ ነበረበት። ስለዚህ ማንንም አይደለም የሆነ ይችለው ህወት በኢትዮጵያን ሀገረ መንግስት ባዋረደ መንገድ ሀገረ መንግስቱን ፕራይቬታይዝ ያደረገ ዓለም አቀፍ ግንኙነትን ፕራይቬታይዝ ያደረገ ቫይለንስን፣ የስቴትን ማሽነሪ ፕራይቬታይዝ ያደረገ በተለይ ደግሞ የአማራ ለብዙ ሰቆቃ የዳረገ ነው። ይህን አብዛኛው ኢትዮጵያ ህዝብ እና ብሄር ብሄረሰቦቹ ይህንባቶት መሀል ሪቪል ማድረግ በዛኛው ተነሳስቶ መወነጃጀል ወይ ምናምን አይመስለኝም። ማንም ያው ገበታውን ሌላውም ያውቀውን ፋክት ሪቪል ያደረገ ነው ይመስለኝ። በዛም ምክንያት ነው እኮ ጠቅላይ ሚኒስትሩ ፓርላማ ላይ ቀርበው ይቅርታ የጠየቁበት በተለያየ ቦታ ሲደርስ የነበረውን ሰብአዊና ዲሞክራሲያዊ መብት ጥሰት፣ በሚሊዮኖች የሚቆጠሩ ሰዎች ጉዳት፣ ጠቅላይ ሚኒስትሩ ቀርበው በተደጋጋሚ ይቅርታ የጠየቁበት እና ህወሓትም የነበረው ሚና ጦ አሁን በሚገባው ሚና እየተንቀሳቀሰ ያለበት አንደኛው ምክንያት ኢትዮጵያ ውስጥ ለውጥ የመጣው እነዚህ ነገሮች ነው ስለተገኙ ነው። ስለዚህ እኔ አዴፓ ሰባት ፍፃሚ አቋም መግለጫ እንደ አንድ ፖለቲካል ፓርቲ ኢህአዲግ ውስጥ ያለ መግለጫ ሳይሆን አጠቃላይ ነባራዊ ሁኔታውን አንድ የሀገሪቷን አጠቃላይ ኢኮኖሚ አደጋ ውስጥ ቶ የሀገሪቷን በኢትዮጵያ ሀገረ መንግስት ታሪክ ይህን ያክል መዳከም ተደርጎ ተፈጥሮ አቅም ይህን ያደረሰን አካል በሱ ትንኮሳ ምክንያት ይህን መግለጫ ማውጣት እንደ ማውገዝ መወቃቀስ አይመስለም። መልካም። በዚህ ደረጃ የኢህአዴግ አባል ድርጅቶች እዚህ መድረሳቸው፣ መወነጃጀላቸው ኢህአዴግ ውስጥ ምን አይነት አስተላለፍ አለ ሊኖር ይችላል የሚለውን ነገር ለመገመት ያስችል ካልሆነ አላስፈቃል። መልካም ለሰዓት የሚያስል አሁንም ወደ መጨረሻው ጭብጥ መንደርደር ይኖርብኛል። እንደ ክርክርነቱ ጠንከር አድርጋችሁ የምታስቧቸውን ሀሳቦች አቅርባችኋል። እስኪ ከዛ ላሻግራችሁ በመምህርነታችሁ ተማሪዎችም ተከታዮችም አሏችሁ መንገድም እንደታሳዩ ጭምር ነው። እና እንዲህ ያለው ክርክር በስሜት የሚከተሉት መንገድ ባለበትም የተሻለ አቅጣጫ መምራትን ይጠይቃልና ሁለቱም መግለጫዎች ከአባሎቻቸው እስከ አገሪቱ መከላከያ ኃይል የፌዴራል መንግስቱንና አንዱን ለሌላው የሰጧቸውን ጨምሮ በርካታ አነጋጋሪ ሀሳቦች ቀርበዋል። በአንጻሩ በሁለቱም መግለጫዎች በሀገሪቱ ውስጥ የስጋትና ጥርጣሬ ድባብ እንደነገሰ እንመለከታለን። ለስጋቶቹም አንዱ ሌላውን በጥፋተኝነት የሚወነጅለውን ያህል የሚመሳሰሉ ሐሳቦችን እናያለን። ይሄ የአደጋ ስጋቱ በእርግጥ ተጨባጭ ከሆነ ሁለቱ ቡድኖች የሚያውቁት የሚያምኑት ከሆነ የፖለቲካ ሂሳብ ማወራረድ የሚመስለው ቆይቶ ለምን ያን አደጋ ከማስቀረት ላይ ማትኮር አልቻሉም? መቼ ነው የትኛውም መሪ ሕዝብ የሚመራ አካል እንደ መሪ መስራት የሚጀምረው? እንዲህ ያለውስ የተካረረ ሁኔታ ቡድናዊ ስሌትን ጨምሮ በእርግጥ ለማን ይጠቅማል? ወደ ከፋ ፍጥጫ መሸጋገር አይደለም ወይ? ከልባችሁ የየበኩላችሁን የመጨረሻ ነጥብ እንድሰጡ ልጋብዝ። አቶ የማነ አድማጮች፣ ክርክሩ ይቀጥላል። ሳምንት ይመለሳሉ እንግዶቻችን። ለአሁኑ ግን ተከራካሪዎቹን አቶ የማነ ካሳንና አቶ ባንታየው ሽፈራውን ለተሳትፏቸው እናመሰግናለን። አብራችሁን ቆዩ የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል በአጭር ሞገድ መስመሮቻችን በ22 በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ደግሞም አሁን በአዲስ አበባው አህዶ ሬዲዮ 94.3 ላይ ታገኙናላችሁ አብራችሁን እንድትቆዩ በድጋሚ እንጋብዛለን ወደ ኋላ ላይ የሚቀርበውን ውይይት አስተዋውቄ ወደ ቀጣዩ ዝግጅት እንለፍ ኦዴፓ ግን ይህንን የግንባሩን በዚህ መጠን መካሰስ የዳር ተመልካች መሆን የለበትም። በዛ ልክ ዝምታው አሁንም ኢህአዴግ ከበሽታው እንዳልዳ ነው የሚያሳየው። በወሎ ዩኒቨርሲቲ የልጅ ኢያሱ የሰላም የልማትና የዲሞክራሲ ተቋም አስተባባሪ አቶ ሙልጌታ ተስፋዬ ናቸው። ምናልባት ትናንትናው የተሰጠው መግለጫ ላይ መስተካከል ነበረበት ብዬ የማስበው በተለይ ወቅታዊው የክልላችን ሁኔታ ያለመረጋጋት አንዳንድ ትላልቅ ባለስልጣናቶች ላይ የተደረጉ አሰቃቂ እርምጃዎች በተመለከተ ክልሉን የሚመራ ድርጅት እንደመሆኑ ይሄ ክፍተት የተፈጠረው በምን ምክንያት እንደሆነ አውቆ ገምግሞ አሳማኝና ትክክለኛ የሆነ መግለጫ ለሕዝቡ ማቅረብ ላይ ክፍተት በመኖሩ የተነሳ። አሁን የሰማናቸው ደግሞ በዩኒቨርሲቲው የሰላምና የልማት ትምህርት ክፍል መምህር የሆኑት አቶ ሰብስብ ሀዲስ ናቸው። በምሽቱ ዝግጅታችን ይቀርባሉ፣ ጠብቋቸው። በመግቢያው ወደ አስተዋወቅ ነው። ወደ ታላቁ የአፍሪካ ሩጫ በዲሲ በዚህ ሙዚቃ እንለፍ። Sitting the up for Jamaica up The ቴዲ አፍሮ ነበረ፣ ኦ አፍሪካዬ እማማዬ እያለ ዜማውን ያሰማን። ወደ ዝግጅታችን እናልፋለን። የኢትዮጵያውያን ቀንን ምክንያት በማድረግ ታላቁ የአፍሪካ ሩጫ በዲሲ ተዘጋጅቷል። ሩጫው ኢትዮጵያውያንን በጋራ እንዲያስተሳስር ታልሞ መሰናዳቱን አዘጋጆቹ ይናገራሉ። ጽዮን ግርማ የውድድሩን ዋና አዘጋጅ ዶክተር ጋሻው አብዛን ወደ ስቱዲዮ ጋብዛ አነጋግራለች። ዶክተር ጋሻው እንግዲህ ዛሬ ዜጋ በዝኖት በጁላይ 21 ዋሽንግተን ዲሲ ውስጥ እሁድ ቀን የሚካሄድ ታላቅ ሩጫ በዲሲ የሚል አዘጋጅታችሁ በማሟሟቅ ላይ ናችሁ ና ተያይዞም ደግሞ ሌሎች የሽልማት ዝግጅቶችም አሏችሁ እንደዚህ ያለ ዝግጅት ኢትዮጵያኖችን በአንድ ላይ የሚያገናኝ ነውና ወጣቶችንም በአንድ ላይ የሚያሰባስብ ነውና ምን እያደረጋችሁ ነው? እስቲ ምንቀራችሁ ቀራችሁ ምን ሳከናወናችሁ ለማለት ነው። እዚህ ስቱዲዮ የጋበዝኖት እንኳን ደህና መጡ። አመሰግናለሁ። ውድድሩን በሚመለከት እስካሁን በጥሩ ሂደት ላይ ነው ያለው። በተለያየ ዘርፍ ከመንግስት አካላት ያለን ድጋፍ፣ ከስፖንሰሮች ያለን ድጋፍ፣ ማህበረሰቡም የመጀመሪያ ዝግጅት እንደመሆኑ ለውድድሩ እያሳየን ያለው ፍላጎት መልካም ነው እና አበረታችም ነው እና እስካሁን በጥሩ ሁኔታ ያለው ጁላይ 21 ወይም ደግሞ ሁለት ከዘጠኝ አስር ቀን በኋላ ውድድሩ ይካሄዳል። ከመንግስት አካላት የአፍሪካ ሕብረት እዚህ ዋሽንግተን ዲሲ መቀመጫው የሆነ የዲሲ ደግሞ የከንቲባው ጽህፈት ቤት የአፍሪካ ጉዳዮች ክፍል፣ የኢትዮጵያን ኤምባሲም እገዛ አለ። ከዛ በተጨማሪ ደግሞ በንግዱ ዘርፍ ያሉ ስፖንሰሮችም እገዛ እያደረጉልን እያካሄድን ያለ ነው እስካሁን በመልካም ሁኔታ ላይ ነው ያለው። ዶክተር ጋሻው ኢትዮጵያ በሚደረገው የታላቁ ሩጫ ላይ ከአትሌት ኃይሌ ገብረሥላሴ ጋር እቹ መጀመሪያ አካባቢ ላይ እናውቆታለን። ከሱን ጀምር ና እንዴት ነው ወደዚህ ወደ ሩጫ ወደ ማዘጋጀት ዘርፍ የገቡት? አመሰግናለሁ እዚሆን ከመጀመሪያው ኢትዮጵያ ውስጥ ታላቅ ሩጫን በሚመጣበት ጊዜ ኃይሌ ኃላፊነት እንደ ኢትዮጵያዊ ሰጥቶኝ ከሪቻርድ ኖሩ የሚባል እንግሊዛዊ ጋር ውድድሩን የጀመር ነው። ያም ውድድር በህዝቡ ዘንድ ተቀባይነት አግኝቶ በተለያየ ምክንያት አሁን የደረሰበት ደረጃ ላይ ደርሰዋል። እና በዛ ውድድር ምክንያትም ነው አሁን በዩኒቨርሲቲ በማስተምርበት መስክ እያስተማርኩ ያለው ስፖርት ማኔጅመንት፣ ታውሰን ዩኒቨርሲቲ ነው የማስተምረው። ከዋሽንግተን ዲሲ ወደ አንድ ሰዓት ድራይቭ አካባቢ ነው የሚሆነው። እንግዲህ አንዳንድ ነገሮች ምልከታቸው ሲምቦሊክ ቫሊዩ ይሉታል። ያለው ቫሊዩን የማየው በራሴ ነው። ሀይሌ ገብረስላሴ ሯጭ ሆኖ ለሀገራችን ብዙ ስኬት ይዘው ሌሎችን ወገኖች ላይ ተጽዕኖ ማሳደር የሚባል ነገር አለና እኔንም በዚህ መስክ ገበያ ያደረገኝ የሱ እገዛ ነው፣ የሱ ምልከታ ነው እና ታላቁ ሩጫን ካዘጋጀው በኋላ በትምህርቱ ገፋውን በዛ መስክ እና ወደዚህ ወደ ከእንግሊዝ ከእንግሊዝ ካናዳ እንደገና ደግሞ ከካናዳ ወደዚህ ሀገር መጥቼ ዩኒቨርሲቲ ማስተማር በመጀመርበት ወቅት የኢትዮጵያን ቀንብ ዲሲ ብለው ባለፈው የዲሲ ከንቲባ ባሳወቁ ጊዜ ያንን ቀን ለም በባለቤትነት ተረክበን የኛ አድርገን ነው ጋራ ከሌላው የሀገራችን ማህበረሰብ ጋር ማክበር እንድንችል በሚል ተነሳሽነት ነው። ምክንያቱም ሀገር በ በምናዘጋጅበት ጊዜ ዝግጅቱ ከውድድር ከሩጫ ከእርምጃ በላይ ነው። አንድነትን አመት በዓለም ሆኗል። በተለያየ ማህበራዊ ፋይዳም አለው። ፖለቲካዊ ፋይዳም ኢኮኖሚያዊ ፋይዳም አለው። የተለያየ መስኩ ማየት ይቻላል እና ያንን ያየሁትን እዚህ አካባቢ ደግሞ እንደ ዲሲ፣ ሜሪላንድ፣ ቨርጂኒያ አካባቢ ብዙ ኢትዮጵያውያኖች አሉ ና ለእነሱ ማቅረብ ብንችል በሚል ተነሳሽነት ነው እንግዲህ ታላቅ ሩጫ እዚህ ካለው ሩጫ ጋር ያለው ግንኙነት እስቲ ስለ ፕሮግራሙ ንገረን። በጁላይ ሀያ አንድ ነው የሚደረገውና ና በዛ ፕሮግራም ለመሳተፍ ኢትዮጵያውያኖች ተገኝተው እንዲሮጡ በኢትዮጵያ ቲሸርትና ና ትኬት ይሸጣል። የዛን ቀን ጠዋት ተገናኝተው ሩጫውን ማድረግ ነው። ከዛ በኋላ የራሳቸውን ፕሮግራም ሰው በየቡድኑ በየራሱ የራሱን ነገር አድርጎ ወደ ቤቱ ይገባል። ና የዚህኛውን ፕሮግራም እንዴት ነው ያሰባችሁት? የዚህኛው ፕሮግራም የሚሆነው እስካሁን ውድድር የምዝገባ እያካሄድ ነው ያለን። ኦንላይን ላይ ነው። ኦንላይን ላይ ድርጅታችን ዌብሳይት፣ አፍሪካን ራን ዳካም እና ለው አፍሪካን ራን ዳካም ላይ ሄደው ኦንላይን ላይ ይመዘገባሉ ሰዎች። እስካሁንም እየተመዘገቡ ያሉት እዛ ላይ ነው። ግን በቅርቡ ደግሞ በተለያዩ በኢትዮጵያዊ ባለሀብቶች በባለቤትነት ያሉ መደብሮች ና ሬስቶራንቶች ላይም የወረቀት ትኬት አቅርበናል። ሜሪላንድ አካባቢ ለምሳሌ እንደ ቤተሰብ ሬስቶራንት አራት ኪሎ አካባቢ፣ ዋሽንግተን ዲሲ ሀበሻ ሬስቶራንት፣ ቨርጂኒያ ላይ እናት ሬስቶራንት እና ናዝሬት የገበያ መደብር ላይ ሄደው ሰዎች መግዛት ይችላሉ። ሰው በኦንላይን ላይም በአካል መግዛት የሚፈልጉ ደግሞ በእነዚህ መደብሮችና ሬስቶራንቶች ሄደው ነው የሚገዙት ያሉት እና ከታላቁ ሩጫ የሚለየው ምንድን ነው? ታላቁ ሩጫ ሲመዘገቡ ወዲያውኑ ነው ቲሸርት የምንሰጠው። እዚህ ግን ለመጀመሪያውም ውድድር በመሆኑ በሚቀጥለው ዓመት የተለያዩ ትምህርቶች የሚቀሰሙ ናቸው ሉ የምናሻሽላቸው አሉ ነገሮች አሉ። ለአሁኑ ምንድን ነው የምናደርገው? ይሄ የተመዘገቡ ሰዎች ውድድሩ እሁድ ሲሆን፣ አርብ ዕለት እና ቅዳሜ ዕለት ሲልቨር ስፕሪንግ ሲቪክ ቢልዲንግ የሚባለው ቦታ ላይ ተገኝተው ቲሸርታቸውን በገዙ ትኬት ባርኮድን በማሳየት ማግኘት ይችላሉ። ምናልባት የማይሳካላቸውና በሁለቱ ቀናቶች ሄደው ቲሸርታቸውን መውሰድ የማይችሉ ሰዎች ደግሞ እሁድ ዕለት ጠዋት ውድድሩ ከመጀመሩ አንድ ሰዓት በፊት ለምሳሌ ሰቨን ኤኤም በጠዋት መጥተው በውድድሩ ላይ መቀበል ይችላሉ። ያን በዛ መንገድ ነው ያሰናዳ ነው ለዘንድሮ። ትኬቱን ኦንላይን ያልገዙ ሰዎችስ በዛው ቀን የምትሸጡበት አሰራር አላቸው? በዛኑ ቀን አንሸጥም። የሚሸጠው ምዝገባው የሚዘጋው ጁላይ ሀያ ሚድናይት ላይ ሰው በዛን ቀን አይደለም የሚሸጠው። ነገር ግን ከዛ በፊት የገዙ ሰዎች በተለያየ መንገድ ቲሸርታቸውን መተው ማግኘት ያልቻሉ ሰዎች ግን የእሁዱ ጠዋት ውድድሩ ከመጀመሩ በፊት መተው ቲሸርቶቻቸው ማግኘት አለባቸው። ምክንያቱም በውድድሩ የሚሳተፉ ማንኛውም ሰው የውድድሩን ቲሸርት መልበስ አለበት። አንዱ አገር ቤት ያስለመድነው ነገር ያ ነው። በብዙ ጊዜ ቢቢሲ ቲቪ ሲዘግበው ውበት ያለው ከሌሎች አለማት ለየት የሚያደርገው የኛን ውድድር ሁሉም ሰው ተመሳሳይ ቲሸርት ለብሰው መሮጡ ነው ና ያንን ባህልም እዚህ ማዳበር እንፈልጋለን እና በዚህ አጋጣሚ ለሰዎች ማስታወስ ፈልጋለሁ ስትመጡ ቲሸርታችሁን ለብሳችሁ እንድትመጡ በሚል ምን ያህል ሰው እስካሁን ድረስ በድረገጽ ላይ ቲኬቱን ገዛ በዌብሳይታችሁ ላይ ምን ያህል ሰው አለ ከዛ ተነስታችሁ የምትገምቱት ቁጥር አለ አለ ነገር ግን በዘንድሮ አመት የመጀመሪያው እስከ መሆኑ መጠን ብዙም አንጠብቅም በዓሉን ለማዳበር ነው ተነሳሽነታችን በሚቀጥለው አመት ቦታውም ሰፋ ያለ ቦታ ነው የምናደርገው እና በአሁኑ በሺዎች የሚጠበቅ ወደ 1ሺ 1500 የሚጠበቅ ሰው ነው የምንጠብቀው። ከየት የትድር ነው ሩጫው ውድድሩ የሚሆነው ያርድስ ፓርክ ዋሽንግተን ዲሲ ወንዝ ዳር ላይ ነው። የሩጫው ግማሽ የሩጫው ኮርስ የሚሆነው ሰው የሚሮጥበት ከዛ ወደ ቤዝቦል ስቴዲየሙ ዙሪያ ዞሮ ነው የሚመጣው እና ያርድስ ፓርክ የሚባል አነስ ያለ መጠነኛ ፓርክ ነው። እዛ ነው መጀመሪያውም መጨረሻው የሚሆነው። በአደም በአጥብቄ ለሰዎች መንገር የምፈልገው ይሄ ሩጫ የግድ ጠዋት ተነስተው በሳምንት ሶስት አራት ቀን ትሬን ለሚያደርጉ ሰዎች ብቻ አይደለም። ይሄ ሩጫ አመት በዓል ነው፣ ፌስቲቫል ነው። የኢትዮጵያን ቀንም የምናከብረበት ቀን ነው፣ እና የግድ ትሬኒንግ ማድረግ ያለብን አይደለም። ብዙ ሰዎች የተመዘገቡት እንደም ወክ የሚያደርጉ ናቸው። ልጄን ልጄን ልምጣ ወይ የሚሉ ብዙ ስልክ ጥሪ እናገኛለን፣ እና ስድስት ዓመት ሰባት ዓመት የሆናቸውን ልጆቻቸውን ይዘው ነው የሚመጡ። እንግዲህ ስድስት እና ሰባት ዓመት ልጅ አምስት ኪሎ ሜትር ሲሮጥ እንዲሮጥ አንጠብቅም፣ ግን ወክ ነው የሚያደርጉት። እና በዓሉም በድምቀት ለማክበር እንዲያስችለን እንደም የምናሳስበው ምንድነው ይሄ ዎክ ነው እንደም ከሩጫው ነገር ግን ወደ ሀያ የሚሆኑ ኢትዮጵያን ወክለው በተለያዩ የኦሎምፒክ መድረክ እና በዓለም ሻምፒዮና ላይ የተሳተፉ አትሌቶች ትላልቅ ስሞች ናቸው፣ የሀገር ባለውለታዎች ናቸው ይገኛሉ። በዚህ ውድድር ላይ የሚገኙትም ሰም የተወሰኑት ቤተሰቦቻቸውን ይዘው ሊራመዱ፣ የተወሰኑት ደግሞ በክብር እንግድነት ነው የሚገኙት። የተወሰኑትን መጥቀስ ብትፈቅጅልኝ ጅልኝ ደራርቱ ቱሉ ከኢትዮጵያ ትመጣለች፣ ሚሊዮን ወልዴ ያለ፣ ሰፋ መዝገቡ አለ፣ ብርሃኔ አደሬ፣ ሀይሉ መኮንን፣ ተስፋዬ ቶላ የምናውቃቸው ትላልቅ ስሞች ናቸው ኢትዮጵያን ወክሎ እና ከዛ በተረፈ ደግሞ ሌሎችም አትሌቶች ይገኛሉ በውድድሩ ላይ በክብር እንግድነት እንዳልኩት። ከሩጫው በተጨማሪ ያላችሁ ፕሮግራም አለ ወይስ ሰዎች መጥተው ሮጠው የራሳቸውን ፕሮግራም አድርገው ወደ ቤታቸው ነው የሚሄዱት መርሃ ግብሩ ምንድን ነው የእለቱ መርሃ ግብሩ ምንድን ነው የሚሆነው ጠዋት ሰዎች ይመጣሉ ክብር እንግዶቻችን አሉ ከክብር እንግዶቻችን ጋር እናስተዋውቃቸዋለን በሙዚቃው ዙሪያ ያሉ በሀገራችን ታዋቂ ሰዎች ይገኛሉ በአትሌቲክስም ዙሪያ ዝግጅቱን ለማድመቅ ዝግጅቱ ከተጀመረ በኋላ ሰዎች የጨረሱ ሰዎች እንደ ስጦታ የሚሆን ነገር እናቀርብላቸዋለን ሪስት ባንድ የሚባል አዘጋጅተናል። ከዛ በተረፈ ውሃም መጠነኛ ስናክም ይቀርብላቸዋል። እሱን ከተቀበሉ በኋላ ባህላዊ ትይንቶች አሉ። የተለያዩ አፍሪካ ሀገሮች የራሳቸውን ቁሳቁስና ባህልና ባህል የሚያስተዋውቁበት መድረክ አለ። የእኛም ሀገር የተወሰኑ ሬስቶራንቶች እዛ ላይ ምግባችንን ለሰው የሚያቀርቡበት፣ የሚያስተዋውቁበት መድረክ ነው። ምክንያቱም ኢትዮጵያያኖች ብቻ አይደሉም በዚህ ውድድር የሚሳተፉት ሌላም ሀገሮች ሰዎች ስለሚሳተፉ ከዛ በተረፈ ደግሞ የኢትዮጵያን ዳንስ የሚያሳዩም የተለያዩ ብሔረሰብ የሚያሳዩ ዳንስ እንቅስቃሴዎች ይኖራሉ። እስቲ ከዛ ፕሮግራም ደግሞ ቀደም ብሎ ሌሎች ፕሮግራሞች አሏችሁ ሽልማት የምትሰጡ የሚሰጡበት እውቅናን የምትሰጡበት የመረጣችኋቸው ሰዎች አሉና ስለ እሱ ንገረን። ምንድን ነው እሱ? በዚሁ አጋጣሚ ተጠቅመን ከሩጫው አንድ ቀን በፊት በየአመቱ በአፍሪካ ውስጥ ተጽዕኖ ያሳደሩ ሰዎችን እውቅና የምንሰጥበት ፕሮግራም አለ እና በዚህ አመትም ሶስት ሰዎች እውቅና ወይም ሽልማት ከአፍሪካ ህብረት ጋር ሆነን የምንሰጥበት ፕሮግራም አለ። ውድድሩ በሀያ አንድ እሁድ ሆኖ፣ ቅዳሜ ማታ በአፍሪካ ህብረት የዋሽንግተን ዲሲ የሚሽኑ ጽሕፈት ቤት ላይ አርቲስት ቴድሮስ ካሳሁን ድራት ትሉ ሚስተር ማርክ ኢትዮጵያ ውስጥ ብዙ ህጻናቶችን እየረዱ የኤሌመንታሪ ስኩል ላይ ያሉ በስቲም ዙሪያ እየረዱ ያሉ ሰው አሉ። ሶስቱ ሽልማት ያገኛሉ እና በዚህ ሽልማት ላይ የተለያዩ የአፍሪካ ሀገር አምባሳደሮች፣ ደግሞ ታዋቂ አትሌቶቻችን እና ዘፋኞችም የሚገኛሉ ጥሪ የተደረገላቸው የተወሰኑ ሰዎች ተገኝተው ሽልማቱን እናደርግላቸዋል። ይህን የምናደርገውም ቴድሮስ ካሳሁንም አትሌት ደራቾች ሁሉም በብዙ ሰዎች ላይ በተለያየ መንገድ ያሳረፉት ተጽዕኖ አለ፣ መልካም የሆነ ተጽዕኖ። እና ለዛ ላበረከቱ ተጽዕኖ ምስጋና የምንሰጥበትና እውቅና የምናበረከት በሽልማትም የምንሰጥበት በቀጣይነትም የሚሰሩትን ስራ እንዲቀጥሉ የሚያስችል የሚያበረታታ ነገር ነው የምናደርገው፣ እና እሱ ቅዳሜ ማታ በጁላይ ሀያ ላይ ነው የሚካሄደው። ጥሩ ፕሮግራም እንደሚሆንላችሁ ተስፋ እናደርጋለን። ግን እንደው ከመጡ አይቀር ስፖርት ማኔጅመንት ነው ማስተምረው ብለዋል። ስፖርት የማህበረሰብን ተግባብቶ የመኖር የማህበረሰብን በአንድ ላይ የማስተሳሰር ዋጋው ትልቅ ይመስለኛል። እንዲህ ያለ የስፖርት ማህበረሰቡን የሚያስተሳስር ጉዳይ ደግሞ ፖለቲካ ሲጨምርበት ትንሽ መንገዱን ለቀቅ የማድረግ እንደውም የጸብ ምክንያትም የመሆን አጋጣሚ ያለውና እንደው ከዚህ ጋር የተያያዘ ጠቃሚ የሚሆን ሀሳብ አሉት ወይ ስፖርትን ለማህበረሰብ መግባቢያ አገልግሎት መጠቀሚያ የሚያውል እንዲ እንግዲህ መልካም። ለዛ ጥያቄ ልጅ ሆነንም የምንማረው ነበረ ስፖርት ለወዳጅነት፣ ስፖርት ለወንድማማችነት፣ ስፖርት ለፍቅር፣ ስፖርት ለጤንነት እየተባባለን እና በዚህ ዙሪያ ደግሞ ኔልሰን ማንዴላ የቀድሞው የደቡብ አፍሪካ ፕሬዚደንት ብዙ ጊዜ በእኛም ትምህርት ይሁን በዚህ አሜሪካ ውስጥ ባሉ ዩኒቨርሲቲዎች የእሳቸው አባባል እንጠቀምበታለን። ስፖርት ያለው ፋይዳ ዘርፈ ብዙ ነው። ማህበራዊ ፋይዳ፣ ኢኮኖሚያዊ ፋይዳ፣ ፖለቲካዊ ፋይዳ። በዚህ አንጻር በእኔ በኩል የማየው ስፖርት ለሀገራችን ህዝብ አንድ ላይ በማምጣት መግባባት የሚችሉበት መድረክ በመፍጠር ከፍ ያለ አስተዋጽኦ ይኖረዋል፣ ነገር ግን በአግባቡ ከተስተዳደረ ነው አሁን እግር ኳስ ውስጥ ኢትዮጵያ ውስጥም በተመልካቾች መካከል ያለ ክፍተት አለ። እሱንም ማስታረቅ የምንችልበት ነገር አይ ቲንክ በሀገራችን በዚሁ በስፖርት ማኔጅመንት በማኔጅመንት በአስተዳደሩ ስፖርቱን አውጥተን ራሱ ስፖርት የተለየ ስኪል አለው ለማስተዳደር የሆነ ባህሪያ አንድ ንግድን ማስተዳደር የሚችልበት ጉልበትና እውቀት ወደ ስፖርቱ አምጥቶ ለማስተዳደር ይቻላል። ግን ስኬታማነቱ በስፖርቱ ዙሪያ ለማስተዳደር ለሰለጠነ ሰውን ያህል ላይሆን ይችላል። እና በስፖርቱ አስተዳደር ዙሪያ የሰለጠነ ሰው ብናፈራ አንዱም እሱ ነው። ድራርትቱል ወደዚህ በምትመጣበት ጊዜ ከኛም ዩኒቨርሲቲ ጋር ወይም ደግሞ ከሌሎች ዩኒቨርሲቲ ጋር ሆና አገር ቤት አትሊስት በአትሌቲክሱ ዘርፍ ማሰልጠን የምንችላቸውን ሰዎች የምንመክርበት አጋጣሚ ይሆናል ብዬ ነው ተስፋ ማደርገው። እሺ፣ በጣም አመሰግናለሁኝ። ዶክተር ጋሻው አብዛ የታላቅ ሩጫ በዲሲ የሩጫው ዳይሬክተር እና አስተባባሪ እዚህ አሜሪካ ድምጽ ስቱዲዮ ተገኝተው በአድማጮቻችን ስም ለሰጡን ማብራሪያ እናመሰግናለን። መልካም እድል። አመሰግናለሁ። ጽዮንና እንግዳዋን እናመሰግናለን። የቅዳሜ ምሽት የሐምሌ ስድስት ምሽት ፕሮግራማችን ተጋምሷል። አብራችሁን ቆዩ። በህወሓትና አዴፓ የተሰጡት ድርጅታዊ መግለጫዎች በኢህአደግ አባል ድርጅቶች ውስጥ ሰፊ የዓላማ ልዩነት መኖሩን እያሳየ ነው ሲሉ በወሎ ዩኒቨርሲቲ የሚሰሩ ምሁራን ገልጸዋል። ሁለቱ ድርጅቶች እስከ መካረር የሚያደርስ እሰጥ አገባ ውስጥ ሲገቡ፣ ሌሎቹ የግንባሩ ድርጅቶችና አጋር አካላት በዝምታ ማለፍ እንዳልነበረባቸው ምሁራኑ ይጠቁማሉ። መስፍን አድራጌ አነጋግሯቸዋል። የህወሀት ማዕከላዊ ኮሚቴ በጠራው አስቸኳይ ስብሰባ ሐምሌ 3 2011 ዓ ም የአቋም መግለጫ ማውጣቱ ይታወሳል። በትግራይ ቴሌቪዥን በተላለፈው መግለጫ አገሪቱን እየበታተነ ያለው የትምክህት ኃይል መሆኑን አመልክተው ለዚህ ደግሞ ዋናው ተጠያቂ የአማራ ዴሞክራሲያዊ ፓርቲ አዴፓ ነው ሲል ይወቅሳል መግለጫው። በተጨማሪም ህወሀት ከእንደዚህ አይነት ኃይል ጋር ለመስራት እንደሚቸገር ያብራራል። የህወሀት መግለጫ በተሰጠ በማግስቱ አስቸኳይ ስብሰባ ጠርቶ መግለጫ ያወጣው የአማራ ዴሞክራሲያዊ ፓርቲ በበኩሉ የትህነግ ህወሀት መግለጫ ና አሳፋሪ የሴራ ፖለቲካውን ያጋለጠ ነው ብሎታል። እንደ መግለጫው አገሪቱ አሁን ለደረሰችባቸው የፖለቲካ ብልሽት ዋናው ተጠያቂ ትህነግ ህወሀት ነው። በሁለቱ የኢህአዴግ ግንባር አባል የፖለቲካ ድርጅቶች የተፈጠረውን ፍጥጫና መግለጫ አስመልክቶ በወሎ ዩኒቨርሲቲ የሚያስተምሩ ሁለት ምሁራንን አናግሬ ያለሁ በወሎ ዩኒቨርሲቲ የልጅያሱ የሰላም የልማትና ዴሞክራሲ ተቋም አስተባባሪ አቶ ሙልጌታ ተስፋዬ በህወሀት በኩል የተሰጠውን መግለጫ እንዲህ መዝነውታል። የባህር ዳሩ ግድያ ገለልተኛ በሆነ ሀገራዊ አጣሪ ቡድን ይጣራ ይላል። ምን ማለት ነው? ገለልተኛ የሆነ ሀገራዊ አጣሪ ቡድን ከክልሉ ህዝብ የበለጠ የክልሉ ህዝብን የሚወክል ከክልሉ መንግስት የበለጠ ገለልተኛ ቡድንና የአማራን ህዝብ ጥቅም የሚያገናዝብ ቡድን አለ? ገለልተኛ የሚለው ምን ለማለት ነው? ማን ያጣራው ለማለት ነው? ወደ ቀደመው ድርጅታዊ ባህል ልንመለስ ይገባል ይላል ምንድን ነው የቀደመው የድርጅታዊ ባህል ራሳቸው የግንባሩ ሊቀመንበር እኮ እኛ አሸባሪ ነበርን ብሎ አሰርት ያደረገበት ድርጅት ባህል ከሆነ የሚባለው ዲሞክራሲ ማዕከላዊነት ስ ከዲሞክራሲ ጋር የማይገናኝ ባህል ነው የነበረው አንዳንዶቹ ደግሞ አስመሳይ ብልጣብልጥ ጥያቄዎች ናቸው ውጥንቅጡ የወጣ የክልል አከላለል ስርዓት እንዳልተከለለ ሁሉ እና ያንንም በኮንሶ በራያ በወልቃይት በአፋር በተለያዩ ቦታዎች የራስ አስተዳደር ጥያቄ ሲጠየቅ ራሱ ህወሓት መራሹ ኃይል ኃይል ሲጨቁን እንዳልነበረ ሁሉ የህዝቦች ጥያቄ በኃይል ሊገደብ አይገባም የሚል በርደን ለሌላ ቡድን ላይ በሚጭን መልኩ የሚያመላክት እንትን ነው። በማይመጥን ሁኔታ የክልሉን መንግስትና ህዝብ በሚያዋርድ አገላለጽ ቆስቋሽ የሆነ ተንኳሽ የሆነ መግለጫ ነው የወጣው በአማራ ህዝብ ላይ የተዘሩ የጥላቻ እሳቢዎች አሉ። እነዛን በመቆስቆስ እንደገና ውሀ በማጠጣትና በማብቀል የአማራ ክልልን ፖለቲካ ለማጥቃት የታሰበ ነው የሚመስለኝ። አቶ ሙልጌታ አዴፓ በሰጠው መግለጫም ላይ ትችት አላቸው። በመጀመሪያ ደረጃ እንደ ድርጅት ህወሀት የሰራቸው ወንጀሎች የወንጀል ፈጻሚነት አካል አራቱ የግንባሩ ድርጅቶች አባላት አሉበት። እዛ ላይ ምንም ያለው ነገር የለም። እውነቱን ለመናገር የታሰሩ ሰዎች እንዳሉ እናውቃለን። በዛ መጠን ግን አዴፓም ራሱ እስከታች ድረስ ሪፎርም ሰርቷል የሚል እምነት የለኝም። አጋር ድርጅቶችና ብሔር ብሔረሰቦችን አሁንም የአማራ ህዝብና የአማራ ህዝብ ድርጅቶች አቋምን ግልጽ ያደረገ ቢሆንም አዴፓ ማለትም በፌዴራሊዝሙ እንደማይደራደር የተሻለና ሁሉንም በኩል የሚያይን ፌዴራሊዝም እንዲዋቀር እንደሚሰራ መግለጫው ያብራራል። በተቃራኒው ግን የራሱ የኢህአዴግ ግንባሩ አባላት ኦዴፓና ደኢህዴን ከጎኑ እንዲሰለፉ በማድረግ በኩል ግን መግለጫውም ድክመት አይቼበታለሁ። የቀረበውም ጥሪ ጠንካራ ነው የሚል እምነት የለኝም። ሁለቱ የግንባሩ አባል የፖለቲካ ድርጅቶች አላስፈላጊ ውጥረት ውስጥ ሲገቡ፣ ኢህአዴግና ሌሎች የግንባሩ ድርጅቶች በዝምታ ማለፍ እንደሌለባቸው ይናገራሉ። በመጀመሪያ ደረጃ ኢህአዴግ ግንባር ነኝ ካለ እዚህ እስኪደርስ ድረስ መፍቀድ አልነበረበትም። መጀመሪያ በእንቁላሉ በቀጣሽኛል። ቋሚ የሆነ ሰላም፣ ቋሚ የሆነ መረጋጋት የሚመጣው እውነተኛውን የግንባሩን አቋም በመያዝ ነበረ። ምናልባትም ደሄደን በራሱ የውስጥ ችግር ተወጥሯል ልንል ይችላለን። ኦዴፓ ግን ይህንን የግንባሩን በዚህ መጠን መካሰስ የዳር ተመልካች መሆን የለበትም። በዛ ልክ ዝምታው አሁንም ኢህአዴግ ከበሽታው እንዳልዳ ነው የሚያሳየው። በዩኒቨርሲቲው የሰላምና ልማት ትምህርት ክፍል መምህሩ ሰብስብ ሀዲስ ከመግለጫው ጋር ተያይዞ የሚሉት አላቸው። ሁለቱንም ሰሞኑን መግለጫ ስናየው የሁለቱ እህት ድርጅቶች የያዙት አቋም፣ በመካከላቸው ያለው ልዩነት እለት በለት እየሰፋ መሄዱን ትታዘባለን። ሶ ይህንን ጠቅልል አድርጌ ሳስበው አሁን ያለው በሁለቱ ድርጅቶች መካከል ያለው ግንኙነት የኢህአዴጋዊ ተቃርኖ ምልክት ነው ብዬ ነው ማስበው። ኢህአዴጋዊ ተቃርኖ ስል በአጋር እና በኢህአዴግ ፓርቲዎች መካከል ያለ የዓላማ ልዩነት መኖሩን ያሳያል። ይሄ የዓላማ ልዩነት ምንድን ነው? በተለይ በቅርብ ዓመታት በሀገራችን የተፈጠረው የለውጥ ተስፋ ለውጥ ጨርሶ አልመጣም ግን፣ ያ የለውጥ ተስፋ በርካታ በኢህአዴግ ውስጥ ያሉ ድርጅቶች የራሳቸውን አቋም እንዲይዙ አስችሏቸው ሶ አሁን ያለው ኢህአዴጋዊ ተቃርኖ በነዚህ አራት ድርጅቶችና በአጋር ፓርቲዎች መካከል የዓላማ ልዩነት ፈጥሯል። ዲሞክራሲ ወይስ አምባገነናዊነት ዲሞክራሲ ወይስ ዜጎችን የመጨፍለቅ ዜጎችን የማፈን የሚለው የዓላማ ልዩነት ኢህአዴጋዊ ተቃርኖ በመካከላቸው እንዲከሰት ምክንያት ሆነዋል ብዬ አስባለሁ። የባለፈውን የህወሀትን መግለጫ ይችዋለሁ። ስምንት ጊዜ ትምክህተኛ የሚል ቃል አለ። ይህ ቃል በአሳለፍናቸው ዓመታት ኢህአዴግም ህወሀትም ይህን መግለጫ ሲያወጣ በሰነድም ተደግፎ እንደምናገኘው አማራን ነው ሪፈር የሚያደርገው። አሁን ባለንበት በዚህ ለውጥ ወቅት አሁንም ቢሆን ኢህአዴግ ሙሉ በሙሉ ህዝብን እንደ ህዝብ እውቅና ያልሰጠ መሆኑ እንታያለን። ከአዴፓን በኩል መግለጫውን ሊያካትት ይገባው ነበር የሚሉትን እንዲህ ይጠቁማሉ። ምናልባት ትናንትናው የተሰጠው መግለጫ ላይ መስተካከል ነበረበት ብዬ የማስበው በተለይ ወቅታዊው የክልላችን ونيتا ያለ መረጋጋት አንዳንድ ትላልቅ ባለስልጣናቶች ላይ የተደረጉ አሰቃቂ እርምጃዎች በተመለከተ ክልሉን የሚመራ ድርጅት እንደመሆኑ ይህ ክፍተት የተፈጠረው በምን ምክንያት እንደሆነ አውቆ ገምግሞ አሳማኝና ትክክለኛ የሆነ መግለጫ ለህዝቡ ማቅረብ ላይ ክፍተት በመኖሩ የተነሳ ምናልባትም ህወሀት ይህንን ክፍተት የህዝቡን ቅሬታ ህወሀት ራሷ በፈጠረቻቸው ማህበራዊ ሚዲያ ላይ ሚኒስትሪ ሚዲያ ላይ በአጠቃላይ ህዝቡ አዲፓን እንዲጠራጠረው ሁሉ እስከ ማስቻል ድረስ የደረሰ ሁኔታ ነው። የህዝብ ጥያቄ በተዛባ መንገድ የመተርጎ የአጎን ባህል ይቆም ፖለቲከኞች የህዝቡን ስሜት ይረዱ በሚለው የአቶ ሙልጌታ መልእክት ዘገባዬን አጠናቅቃለሁ። የሁሉም ህዝቦች እውነተኛ ጥያቄዎች አሉ። ህዝቡ ምንም የፍትሀዊ ጥያቄ ሲጠይቅ አላየንም። ፖለቲከኞች ናቸው አጣመው፣ አንሻፈው የራሳቸውን ሰልፍ ከልት ግላዊ ስልጣን ለማካበት ሲባል ጥያቄዎችን እያጎሉ፣ እያንኳሰሱ ያልሆነ ፎርም እየሰጡት ያለውና አሁንም ኢትዮጵያ ዲሞክራሲያዊ ሆና ለሁላችን የምትበቃ አገር ናት። ማንንም ህዝብ የማይጎዳ መልኩ ድርጅቶች ወደ ህዝባቸው መመለስ አለባቸው ብዬ አስባለሁ። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። ወደ ማጠቃለያ ዜና በዚህ ነው።

morten sacarse rd mnnr mnn sgpn klnyn ytt ansbl asşnmt azbn gsibrt byrr ckdrnnnsr t s Lunching, it with a winning, Manica Matau, and Emoratau, and I don't make him a touch for clean out the roast.

Kal jee samash የማጠቃለያ ዜና እናሰማልና አድማጮች። የአማራ ብሔራዊ ንቅናቄ አብን ሰኔ 15 ቀን በአማራ ክልል ከተከሰተው ግድያ ጋር በተያያዘ የሕዝብ ግንኙነቱ መታሰሩን ሊቀመንበሩ ዶክተር ደሳለኝ ጫኔ ለአሜሪካ ድምፅ ገልጠዋል። ሊቀመንበሩ እንደገለጡት ከክልሉ በጋር በተያያዘ በተነሳው ግጭት አባሎቻችንና ደጋፊዎቻችን ከውጭ ከክልሉ ውጭ ያሉ ማለት ነው እንደታሰሩ ይናገራሉ። የንቅናቄውን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለን ጨምሮ እስካሁን አምስት መቶ ያህል አባሎቻችንና ደጋፊዎቻችን ታስረውብናል ብለዋል ሊቀመንበሩ። ከሊቀመንበሩ ጋር የተወያየችው ዘጋቢያችን አስቴር ምስጋናው እንደገለጸችልን አቶ ክርስቲያን የታሰረው ሰዎችን ለመጠየቅ አዲስ አበባ ሶስተኛ ፖሊስ ጣቢያ በሄደበት ጊዜ ለጥያቄ ትፈለጋለህ ተብሎ ነው። ሊቀመንበሩ ዶክተር ደሳለኝ እንደገለጡት ከክልላቸው ከክርስቲያን በቀር ማለት ነው አንድም አባል አልታሰረም። ዶክተር ደሳለኝ ከአስቴር ጋር ያደረጉትን አጠር ያለ ውይይት ሰሞኑን እናቀርባለን። የመንግስትና የፓርቲ አካሄድ ከሚፈቅደው ውጪ ከስልጣኔ እንድነሳ እየተደረግሁ ነው ሲሉ የድሬዳዋ አስተዳደር ምክትል ከንቲባ አቶ መሃድ ጊሬ ቅሬታ አቀረቡ። የድርጊቱ አቀነባባሪዎች በጎሳ የተቧደኑ አመራሮች ናቸው ሲሉም ይከሳሉ። የአስተዳደሩ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ በበኩላቸው ኢህአደግና ሶዴፓ ከንቲባው በተገኙበት ግምገማ አካሄደው ውሳኔ እንዲያስተላልፉ እንጂ ይነሱ አላልንም፣ አሁንም ከንቲባችን ናቸው ብለዋል። በሕገ ወጥ የሰዎች መናገድ ተጠርጥሮ የነበረው ኤርትራዊ መድኃኔ ተስፋ ማርያም በርሀ የተጠረጠረው በስህተት መሆኑን አንድ የጣሊያ ፍርድ ቤት አስታወቀ። ሆኖም ግን ከአገር እንዲወጣ መደረጉ የማይቀር ነው ተብሏል። መድኃኔ እንደታሰረ ሰሞን ቤተሰቡና ጠበቆቹ የተጠረጠረው የመድኃኔ የመጀመሪያ ስም ተመሳሳይ የመጀመሪያ ስም ከነበረው ከለየለት ሕገወጥ የሰዎች ተናጋጅ ሥራ ጋር ከተሰማራው በቅጽል ስሙም ጀኔራል ከሚባለው መድኃኔ የሂደጎ መድር ጋር ተምታቶ ነው በማለት ሲከራከሩ ቆይተዋል። በመጨረሻም በደቡባዊቷ የሶማሊያ የወደብ ከተማ ኪሲማየ ውስጥ በሚገኝ ሆቴል ትናንት በደረሰ ጥቃት የሞቱት ሰዎች ቁጥር 33 ደርሷል። የቆሰሉት ደግሞ 56 መሆናቸውን የጁባላንድ አስተዳደር ፕሬዚዳንት አህመድ መሐመድ አብደላ ገልጠዋል። ዜናዋ በቃ። የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፈውን የአማርኛ ፕሮግራም የዛሬውን እዚህ ላይ ያበቃ። ነገ እሁድ ከምሽቱ በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጅ ይታዬ ነኝ። ፕሮግራማችንን የመራው ንጉሱ ታምሬ ነው። በደህና አደሩ።